ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በሲድኒ የቤተ ክርስቲያን ውስጥ ጥቃትን ተከትሎ የአውስትራሊያ ጠቅላይ ሚኒስትርና የተቃዋሚ ቡድን መሪ የአንድነት ጥሪ አቀረቡ። ኬንያ ኢትዮጵያ ውስጥ የኤሌክትሪክ ኃይል እጥረት እየተባባሰ ነው በሚል አስባብ ከኢትዮጵያ ጋር የተፈራረመችውን የኤሌክትሪክ ሽያጭ ስምምነት የመከለስ እሳቤ እንዳላት ፍንጭ ሰጠች። ሲሳይ ለማ የቦስተን ማራቶንን በአሸናፊነት ፈጸመ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የሲድኒ ቤተ ክርስቲያን ጥቃትን ተከትሎ የአውስትሬልያ ጠቅላይ ሚኒስትርና ተቃዋሚ ቡድን መሪ የአንድነት ጥሪ አቅርበዋል። ጠቅላይ ሚኒስትር አንቶኒ አልባኒዚ በሲድኒ አሲሪያን ቤተ ክርስቲያን ውስጥ የተፈጸመውን የስለት ጥቃት አስመልክተው አውስትራሊያውያን በአንድ ላይ እንዲቆሙ አሳስበዋል። ሲድኒ ውስጥ ወክሊ ክለፍ ክፍለ ከተማ ከሚገኘው ቤተ ክርስቲያን በቀጥታ የኦንላይን ስርጭትን ጨምሮ እየተላለፈ በነበረ የስብከት ሥነ ሥርዓት ላይ አንድ የአስራ ስድስት ዓመት ልጅ መንፈሳዊ ትምህርት በመስጠት ላይ የነበሩትን ጳጳስ ማሪ ማሪ ኢማኑዌልን በስለት በመውጋት ለስርዓት ተዳርጓል። ድርጊቱም አውስትራሊያውያንን እንዳይከፋፍል ጠቅላይ ሚኒስትሩ ሲያስገነዝቡ እኛ ማህበረሰብ ውስጥ አመፅ ስፍራ የለውም፣ ጽንፈኝነት ስፍራ የለውም። እኛ ሰላም ወዳድ ሕዝብንን። ወቅቱ የህብረት እንጂ የክፍፍል አይደለም ብለዋል። የፌዴራል ተቃዋሚ ቡድን መሪው ፒተር ዳትንም በበኩላቸው ጥቃቱን በማውገዝ ከመንግሥት ጋር ትከሻ ለትከሻ ተደጋግፈው እንደሚቆሙ ገልጠዋል አክለውም ማናቸውም አይነት ዐመፅ በትዕግሥት ሊታይ አይገባም። እዚህ ሀገር በቤተ እምነት ውስጥ ከቶ ሆነም ዐመፅ ስፍራ የለውም ብለዋል። የጥቃት ድርጊቱ በፖሊስ የሽብር ጥቃት ተደርጎም ተፈርጇል። ሂደቱን ለመመርመርም ከኒው ሳውዝ ዌልስ ፖሊስ የአውስትሬልያ ፌዴራል ፖሊስና የአውስትሬልያ ደህንነትና መረጃ ድርጅት የተውጣጣ አንድ ግብረ ኃይል ተመስርቷል። ይህ በእንዲህ እንዳለም የኒው ሳውዝ ዌልስ ፕሪምየር ክሪስ ሚንስ ከቀዳሚው የሲድኒ ዌስትፊልድ የገበያ ማዕከል የስለት ጥቃት ባሻገር ለሁለተኛ ጊዜ አስቸኳይ የሃይማኖት መሪዎች ስብሰባ ጠርተው መክረዋል። በሌላም በኩል ይህንኑ የቤተ ክርስቲያን ጥቃት ተከትሎ በኤክስ ወይም ቀደም ብሎ ትዊተር በሚል የሚታወቀው የማህበራዊ ሚዲያ ገጽ ላይ ተሰራጭተው ያሉ ቪዲዮዎች እንዲነሱ የአውስትሬልያ የኤሌክትሮኒክ ደህንነት ኮሚሽነር ጁሊ ኢንማን ግራንት ለድርጅቱ ጥያቄ አቅርበዋል። ኬንያ ኢትዮጵያ ውስጥ የኤሌክትሪክ ኃይል አቅርቦት እጥረት እየተባባሰ በመሆኑ ከሁለት ዓመታት በፊት ከኢትዮጵያ ጋር ለ25 ዓመታት የተፈራረመችውን የኤሌክትሪክ ሽያጭ ስምምነት ለመከለስ ግድ እንደምትሰኝ ጠቆመች። ኬንያ የኤሌክትሪክ ኃይል አቅርቦትን አስመልክቶ ስጋት ያደረባት መሆኑን በአገሪቱ ውስጥ ለሚታተም አንድ ጋዜጣ የገለጠው የኬንያ የኢነርጂና ፔትሮሊየም ተቆጣጣሪ ባለሥልጣን ነው። ዓለም አቀፍ የትድግና ኮሚቴ ሉላዊ ረድኤት ቸሪዎች ለኢትዮጵያውያን ሰብአዊ እርዳታ ጥያቄ ሙሉ ምላሽ እንዲሰጡ ማክሰኞ ሚያዝያ ስምንት አሳስበዋል። ኮሚቴው ማሳሰቢያውን ያቀረበው ጄኔቫ ውስጥ ለታደመው የተለያዩ አገራትና ዓለም አቀፍ ድርጅቶች ከፍተኛ ለጋሾች ነው። ከለጋሾቹ የአንድ ቢሊየን ዶላርስ ችሮታ ይጠበቃል። አራት ሚሊዮን ተፈናቃዮችን ጨምሮ የተባበሩት መንግስታት ሰብአዊ ግብረ ምላሽ እቅድ ለኢትዮጵያ የሚሻው የልገሳ ገንዘብ መጠን ሶስት ነጥብ ሁለት ቢሊየን ዶላርስ ነው። ይሁንና እስካሁን ከለጋሾች መሰባሰብ የተቻለው የመንግስታቱ ድርጅት ከሚሻው የእርዳታ ገንዘብ መጠን ከአራት ፐርሰንት ያነሰ ነው። ሲሳይ ለማ የቦስተን ማራቶን በአሸናፊነት ፈጽሟል። ሲሳይ የማራቶን ውድድሩን ያጠናቀቀው ሁለት ሰዓት ከስድስት ደቂቃ አስራ ሰባት ሰከንድ ሲሆን ይህም በውድድሩ የመቶ ሀያ ስምንት ዓመታት ታሪክ አስረኛው ፈጣን ሰዓት ተብሎ ተመዝግቧል። በዚሁ ወደ ውጭ ምንዛሬ ተመን እናመራለን። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 64 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 36 ኢትዮጵያ ብር ከ63 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰማለን። ፐርዝ ፀሐያማ ሆነው ይውላል። ዝቅተኛ 18፣ ከፍተኛ 32። አድላይድ ደመናማ ይሆናል። ዝቅተኛ 10፣ ከፍተኛ 20። ሜልበርን ካፊያው ይጨምራል። ዝቅተኛ 11፣ ከፍተኛ 18። ሆባርት ብራ ይሆናል። ዝቅተኛ 10፣ ከፍተኛ 19። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 8፣ ከፍተኛ 20። ሲድኒ ብራ ይሆናል። ዝቅተኛ 16 ከፍተኛ 24። ብሪስበን ብራ ይሆናል። ዝቅተኛ 19 ከፍተኛ 28። ዳርዊን ብራ ይሆናል። ዝቅተኛ 26 ከፍተኛ 34። አዲስ አበባ ያካፋል። ዝቅተኛ 14 ከፍተኛ 23። ዜናዎቹን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በሲድኒ የቤተ ክርስቲያን ውስጥ ጥቃትን ተከትሎ የአውስትሬልያ ጠቅላይ ሚኒስትርና የተቃዋሚ ቡድን መሪ የአንድነት ጥሪ ያቀረቡ፣ ኬንያ ኢትዮጵያ ውስጥ የኤሌክትሪክ ኃይል እጥረት እየተባባሰ ነው በሚል አስበብ ከኢትዮጵያ ጋር የተፈራረመችውን የኤሌክትሪክ ሽያጭ ስምምነት የመከለስ እሳቤ እንዳላት ፍንጭ ሰጠች፣ ሲሳይ ለማ የቦስተን ማራቶንን በአሸናፊነት ፈጸመ የሚሉት ግንባር ቀደም